ላለፉት 50 ዓመታት በምቾትና በጥንካሬያቸው የተመሰከረላቸው ተሽከርካሪዎች፣ የኮንስትራክሽን ማሽነሪዎች፣ የግብርናና የኢንዱስትሪ መገልገያዎችን ከሙሉ መለዋወጫና ከአስተማማኝ የጥገና አገልግሎት ጋር በማቅረቡ የሚያውቁት ሞኢንኮ በአዳማ በመሰል አቅርቦቱ በቅርቡ ሊያገለግሎ አዲስ ቅርንጫፍ መክፈቱን በአክብሮት ያበስራል። የኢትዮጵያ ሞተርና ኢንጂነሪንግ ኩባንያ አክሲዮን ማህበር ሞኢንኮ። እጹ ባልትና አይጠየቅም አያጠያየቅም። ምርጥ የዶሮ በርበሬ ከፈለጉ የእጹብ ባለሙያ እናቱ ናት። ጎረድ ጎረድ ቢሉ ክትፎ፣ እነ ጥሬ ስጋ ለካ በእጹብ ሚጥሚጣ ከተወራረዱ ከተዋጡም በኋላ ማኘክ ይቻላል። እጹብ ባልትና ምርጥና ምርጥ ነው። ድንቅ አዋዜም ከፈለጉ እጹብ ባልትና ጎራ ይበሉ። አቤት ቃና፣ አቤት ሙያ፣ እጹብ ባልትና።